አውሮፓ ለመግባት ረዥሙንና አደገኛውን ጉዞ የሚያደርጉ ሴቶችና ሕፃናት መንገዳቸውን ሙሉ ለከፋ የጾታ ጥቃት እየተጋለጡ ነው ሲል የተባበሩት መንግስታት ድርጅት አስጠንቅቋል በመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት የተባበሩት መንግስታት የህዝብ ጉዳይ ተቋምና የስደተኛ ሴቶች ጉዳይ ጽህፈት ቤቶች የተዋቀረ አጣሪ ልኡክ ይፋ ባደረገው የጥናት ውጤት ለሴቶችና ለህፃናት ደህንነት ጥበቃ ለማድረግ የተወሰዱት እርምጃዎች ፈጽሞ በቂ አይደሉም እያለ ነው አሉላ ከበደ ዝርዝር አለው የጣምራ ቡድኖቹ የመስክ አጣሪ ልዑክ ቡድን በግሪክና መቄዶንያ ባለፈው ኅዳር ወር ነው የተባለውን ጥናት ያካሄደው በጥናቱም ነጥላ ሆነው አሊያም ከህፃናት ጋር የሚጓዙ ሴቶች፣ ነፍሰ ጡር ወይም የሚያጠቡ ጨቅላ ህጻናት የያዙ እናቶች፣ ታዳጊ ልጃገረዶችና ወላጆች አሊያም የቅርብ ዘመዶቻቸው በሌሉበት ለብቻቸው የሚጎርፈውን ስደተኛ የተቀላቀሉ አሊያም ያለዕድሜያቸው የተዳሩ ልጆች ይበልጥ ለጾታ ጥቃቶቹና በኃይል ለሚፈጸሙ የተለያዩ ጉዳቶች መጋለጣቸውን አረጋግጧል። በመንግስታቱ ድርጅት የስደተኞ ጉዳይ ጽህፈት ቤት ቃል አቀባይ ዊሊያም ስፔንድለር ለአሜሪካ ድምፅ በሰጡት ቃል ለጉዳቱ የተጋለጡት ሴቶች በአመዛኙ ስለሚገጥሟቸው ፈተናዎችና እንግልት ከመዘርዘር ስለሚቆጠቡ ጥቃቱ የቱን ያህል መጠነ ሰፊ መሆኑን በእርግጠኝነት ለመናገር አዳጋች ነው ብለዋል። ይሁንና ወደ አውሮፓ ለመፍለስ በሚያያዙት ረጅምና አደገኛ ጉዞ በመንገዳቸው ስለሚገጥሟቸው የመብት ጥሰቶች የሚቀርበው ዘገባ ያለ ጥርጥር ከሆነውና ከሚሆነው በእጅጉ የሚያንስ ወይም ያነሰ ነው የሚል እምነት አላቸው። ሴቶች አንዳንዴ በጉዟቸው እንደ የለፈቃድ ማስረጃ በክፍያ መልክ ወሲብ እንደሚፈጽሙ ወይም እንዲፈጽሙ የሚገደዱ ጭምር የተናገሩት የድርጅቱ ቃል አቀባይ ስፔንድለር አክለውም ከተለያዩ አገሮች ፈልሶ መጥቶ በሜዲትራኒያን ባህርና አካባቢው የፈሰሰውን ስደተኛ ወደ አውሮፓ ለማስገባት መጠኑ እጅግ የበዛ ገንዘብ የሚጠይቁት ሕገወጥ አስተላላፊዎች ሴቶችን በተለይ ለዚህ የከፋ እንግልት ይዳርጋሉ ነው የሚሉት። In some cases, women have been put under pressure to perform sex with the smugglers in order to be uh, allowed to continue. There have also been cases. But andan -and huneta och and setoč je filset guzuacchon leme katel, ker nih got astalala fiočgar, wa si bndifas muigadadarlo. Betalej setoč lejagaro doč nathadagiwon doč ina bracchon ganzbiato. Ymit ayek utin kabedialak fijala mamualatna guzuacchon daistaguagol razacchon የሚያስቸግራቸው ሁኔታዎች ተመዝግበዋል። ስፔንድለር አክለውም ሴቶቹ ከአጥቂዎቻቸው አንዳንዶቹ የጉዞ ተጋሪዎቻቸው እንደነርሱ እነርሱ ሁሉ በየሀገሮቻቸው ያሉ ሁኔታዎችን በመሸሽ ከሌሎች አካባቢዎች የፈለሱ ስደተኞች ሆነው የተገኙበትን አስረድተዋል።